أكل لمكهنا وقد عمت معنيتن ومسلةنسهنا ن بمعلي عمدل እንተ ወለደት ለነ ዘግየር ቃለ ዘኮነ ትዩከ አምላክ ፍጹም ውእቱ ወበእንተ ዝወለደቶ እንዘ ድንግል ይእቲ መንክር